ስለ ለውጥ መናገር ለውጥን መጀመር መለወጥ አይደለም ሲሉ በኢትዮጵያ የአውሮፓ ሕብረት አምባሳደር የተናገሩትን ይመለከታል። የሰብአዊ መብቶች አያያዝ ቤትም ስፍራና ጊዜም ቢሆን ሕብረቱ ለሚያደርጋቸው ግንኙነቶች መሰረት እንደሆነም አስታውቀዋል። መጪው ሀገር አቀፍ ምርጫ የኢትዮጵያ ዲሞክራሲ ጉዞ መፈተኛ እንደሚሆንም ሕብረቱ ገልጧል። መለስካቸው አመሃ ዝርዝሩን ይዟል። በኢትዮጵያ የአውሮፓ ሕብረት አምባሳደር ዮሐን ቦርግስታም ለቪኦኤ በሰጡት ቃለ ምልልስ በኢትዮጵያ ዴሞክራሲያዊ ሂደትና በተለይም በሰብአዊ መብቶች አያያዝ የሚታዩ ለውጦች አስገራሚ መሆናቸውን ገለጹ። በሰው ልጆች መብቶች አያያዝ ላይ በሀገሪቱ ስለሚታየው ሁኔታ በሰፊው አብራርተዋል። አምባሳደር ዮሐን ቦርግስታም ዛሬ በኢትዮጵያ ውስጥ እየተከናወኑ በሚገኙት ለውጦች ሁላችንም አዎንታዊ መደነቅና መደመም አድሮብናል ይላሉ። በተለይም ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሀገሪቱን በጠቅላይ ሚኒስትርነት ለመምራት ቃለ መሐላ ከፈጸሙ በኋላ በሺዎች የሚቆጠሩ የፖለቲካ እስረኞች መፈታታቸውን፣ በስደት ይገኙ የነበሩ የፖለቲካ ድርጅቶች በይፋ ወደ ሀገራቸው ተመልሰው ስራቸውን እንዲሰሩ መደረጉን በግልጽ ይታያል ያሉትን የፖለቲካ ምህዳሩን መስፋት በማስታወስ የተጀመረውን ለውጥ አድንቀዋል። አምባሳደሩ አክለው የዚህ ሂደት ዋና ቁም ነገር የተወሰዱትን እርምጃዎች ዘላቂነትና ለውጡ ወደማይቀለበስበት ደረጃ መድረሱን ማረጋገጥ መሆኑን አስምረውበታል። ይህ ረዥም ጊዜን የሚወስድና የሩቅ ግብ ጭምር እንደሆነ አስገንዝበዋል። በዚህ በኢትዮጵያም ይሁን በአውሮፓ ስለ ለውጦች መናገርና ለውጦችን መጀመር ለውጥ ማስቀጠል ማለት አይደለም። እለወጣለሁ ማለት ለውጥ ነው ማለት አይደለም ማለቴ ነው። እናም ለእኔ በሺዎች የሚቆጠሩ የፖለቲካ እስረኞችን እንደ መፍታት ያሉት እጅግ አስፈላጊ እርምጃዎች በራሳቸው ለውጦች አይደሉም ወይም ለውጥ ማለት ይሄ አይደለም ነው የምለው። በኢትዮጵያ ወደፊት በፖለቲካ ምክንያት ሰዎች እንዳይታሰሩ ማረጋገጥ ነው እውነተኛው ለውጥ። ስለሆነም አሁን የቀረው ዶክተር አብይ የወሰዷቸውን አንዳንድ ጠንካራ እርምጃዎች ተቋማዊ ማድረግ ነው። በኢትዮጵያ የሰብአዊ መብቶች አያያዝን ለማሻሻል በሚደረገው ትግል የህብረቱን እገዛ በተመለከተም አምባሳደሩ ሰፋ ያለ ማብራሪያ ሰጥተዋል። በእሳቸው አባባል በየትም ቢሆን የሰብአዊ መብቶችን በተሟላ መንገድ ለማስከበርና ለመንከባከብ ቀላልና በአጭር ጊዜ የሚሳካ አይደለም። ከዚህም በላይ በኢትዮጵያ ውስጥ በመብቶች አያያዝ የሚደረግን ለውጥ ኅብረቱ በባለቤትነት ሊቀሰቅስ ወይንም ወሳኝ ሚና ሊጫወት እንደማይችልም አስገንዝበዋል። የማታ ማታ ለውጡን የሚያመጣው የኢትዮጵያ ሕዝብ ብቻ ነው ብለዋል። እገዛ በማድረግ ግን የሰብአዊ መብቶች አያያዝ የግንኙነታችን ሁሉ መሠረት ነው ብለዋል። ለእኛ የሰብአዊ መብቶች ጉዳይ መሠረታዊ ነገር ነው። ሲጀመርም ለአውሮፓ ኅብረት ህልውናም መሠረቱ ነው። የኅብረቱ መሠረት ምክንያትም ይኸው ነው። ስለሆነም የሰብአዊ መብቶች ጉዳይ ለአውሮፓ የትብብራችን መጀመሪያ ነው። የቀረውን ዓለም የምናይበት መነጽርና ከቀረው ዓለም ጋር የምናብርበት መነሻችንም የሰው ልጆች መብቶች አያያዝ ነው። ከአንድ ዓመት ተኩል ያህል በኋላ በኢትዮጵያ ይካሄዳል ተብሎ ለሚጠበቀው አገር አቀፍ ምርጫ የአውሮፓ ኅብረት የሚሰጠው ስፍራ ከፍተኛ እንደሆነም አምባሳደር ዮሐን በርጉስታም አስምረውበታል። አለጥርጥር የሚመጣው ምርጫ ነፃ ፍትሐዊና ዓለም አቀፍ የነፃ ምርጫ መመዘኛዎችን ያሟላ እንዲሆን ኅብረቱ የበኩሉን እንደሚወጣም አረጋግጠዋል። ስ ስ ስ ይሄ የአውሮፓ ህብረት በርከት ያለ ሙለንዋይ የሚያፈሱበት ቁም ነገር ነው። ወደ 50 ሚሊዮን ዩሮ የሚሆን ገንዘብ ለሚቀጥለው የኢትዮጵያ አገራዊ ምርጫ ሂደት መድቧል። እንደገናም ከሌሎች ባለድርሻዎች ጋር በቅርበት በመተባበር በተለይም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር አብረን ለመስራት ወስነናል። ታዲያ ይህ ምርጫ በሂደት ላይ ባለው ወይም ላለው የኢትዮጵያ ዲሞክራሲ መፈተኛ መፈተኛ የሚሆን ይመስላል። በእርግጥ ጠቅላይ ሚኒስትሩ መጪውን ምርጫ ለማካሄድ ያለውን ቁርጠኛነት በሚመለከት በተደጋጋሚ በሚያደርጓቸው ንግግሮች ተበራተቻለሁ። ይሁንና አሁን ለኢትዮጵያ ሕዝብ የሚገባ እውነተኛ የምርጫ ውጤት ይገኝ ዘንድ ተባብረን መስራት አለብን። የአሜሪካ ድምፅ ሬዲዮ ለአምባሳደሩ ከሰነዘራቸው ጥያቄዎች መካከል በኢትዮጵያ የሲቪክ ማህበረሰብ ድርጅቶች ህብረቱ ሊያደርግላቸው የሚያስበውንና የድርጅቶቹ የትኩረት አቅጣጫ ምን እንዲሆን እንደሚፈልግ የተመለከተ ነበረ። የድርጅቶቹን የሥራ ትኩረት በመወሰን ረገድ የአውሮፓ ኅብረት በምንም መልኩ እጁን እንደማያስገባ አምባሳደር ቦርግስታም በአጽንኦት ነበር ያስገነዘቡት ለእኛ ዋናውና ትልቁ ቁም ነገር ሰብአዊ መብቶች ሁሉ ዓለማዊ እሴቶች ናቸው የሚለውን አመለካከታችንን ከሚጋሩ ድርጅቶች ጋር አብሮ መስራት ነው ብለዋል። አክለው ግን ዛሬ በኢትዮጵያ ያለው የሰብአዊ መብቶች አያያዝ ከዛሬ ሁለትና ሶስት ዓመታት በፊት ከነበረው እንደሚለይ ተናግረዋል። ስለሆነም በሰብአዊ መብቶች ላይ አተኩሮ የሚሰሩ ድርጅቶች ስልታቸውንና ግባቸውን ከአዲሱ ሁኔታ ጋር እንዲስማማ ማድረግ እንደሚኖርባቸው አስገንዝበዋል። አንዳንድ ድርጅቶች ዓላማዎቻቸውን እንደገና ለመበየን የተወሰነ ሂደት መጓዝ እንዳለባቸው ይሰማኛል። ምክንያቱም አንዳንዶቹ ለአመታት ሲያልሙትና ሲታገሉለት የነበረውን መብት ሳያስቡት በእጃቸው ገብቶ እየተምነሸነሹበት ይመስለኛል። ይሄ ደግሞ ከዚህ በኋላ ወዴት ነው የምንሄደው ወይም እንዴትስ ነው የምንሄደው የሚለውን ጥያቄ ያስከትላል። ለእኔ ትልቁ ነገር ተዝናንቶ በመቀመጥ የሚያኮራ ስራ ነው ማለት አይደለም። ከዚያ ይልቅ እነዚህ ለውጦች የማይቀለበሱ መሆናቸውን ማረጋገጥና ተቋማዊ ማድረግ ነው። በኢትዮጵያ ከዛሬ አስር ወራት በፊት የሰብአዊ መብቶች አያያዝ እውነታ ከዛሬው የተለየ ነው። አምባሳደር ቦርግስታም እንዳሉት በሚያሳዝን መልኩ የሰብ መብቶች ዛሬም በሀገሪቱ ይጣሳሉ። ሰዎች ይገደላሉ፣ አካላቸው ይጎርላል፣ ከቀያቸው የተፈናቀሉት በሚሊዮኖች ይቆጠራሉ፣ ንብረት ይወድማል። ይህ ግን እንደ ተደረገና ከሀገሪቱ ከፍተኛ ችግሮች መካከል አንዱ እንደሆነ በይፋ ይነገራል። ዶክተር አብይ አህመድ የዛሬ አስር ወር ግድም የሹመት ንግግራቸውን ሲያደርጉ መንግሥት የሰብአዊ መብቶች መጣሱን በአደባባይ ተናግረው ይቅርታ ሲጠይቁ ከተገኘው ለውጥ አንዱ ይህ መሆኑን አምባሳደሩ ተናግረዋል። መለስካቸው አምሃ አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።